ዛሬ በአፋር ብሔራዊ ክልላዊ መንግስት ርዕሰ ከተማ ሰመራ ላይ በተከበረው አስራ ሁለተኛው የኢትዮጵያ ብሔሮችና ብሔረሰቦች ህዝቦች ቀን ጠቅላይ ሚኒስትሩ በቅርቡ በተከሰቱ ግጭቶች የጥፋት ኃይሎችና ኮንትሮባንዲስቶች ያሏቸውን ወንጅለዋል። በሌላ በኩል ደግሞ የግጭቱ መንስኤ ተጠንተው የማያዳግ መፍትሄ እንደሚሰጠውም ተናግረዋል። መለስካቸው አማ ዝርዝሩን ይዟል። በአፋር ክልል ሰመራ ከተማ በታነጸው አዲሱ ስቴዲየም በተከናወነው ዐሥራ ሁለተኛ የብሔር ብሔረሰቦችና ሕዝቦች ቀን ክብረ በዓል ላይ ጠቅላይ ሚኒስትር ኃይለ ማርያም ባደረጉት ንግግር ያተኮሩት በኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች መካከል ነበረና አለባሉት ግንኙነት ላይ ይመስላል። ከዚህ በስተጀርባ ደግሞ ዛሬ ሀገሪቱ በምትተዳደርበት ሕገ መንግስት ዋና ይዘት ዙሪያ ነበር ያተኮሩት። አበክረው እንዳስታወሱት ከዛሬ 27 ዓመታት ወዲህ የተመሠረተችው አዲሲቷ ኢትዮጵያ በዚህ ወርቃማ ባሉት ሕገ መንግሥት ላይ ነው። ሕገ መንግሥቱ የጸደቀው ኅዳር 29 ቀን 1987 የዛሬ 23 ዓመት ነበር። የዛሬው ታሪካዊ ቀን ከአስከፊ ታሪካችን የወረስናቸውን የተዛቡ ግንኙነቶች አርመን በሕዝቦች መፈቃቀድ ላይ የተመሠረተ አንድ ኢኮኖሚያዊና ፖለቲካዊ ማህበረሰብ ለመመስረት ረጅሙን ጉዞ ሀብለን የጀመርንባት ቀናት ብዙ መስዋዕትነት ባስከፈለ ትግል ፖለቲካዊ ስልጣንን ከጸረ ዲሞክራሲ አገዛዞች መጣ ፈልቅ ቀን በማውጣት መላ የአገራችንን ህዝቦች የሉዓላዊ ስልጣን ባለቤትነት ያረጋገጥንበት ብሎም ለጋራ ሀገር ጥቅምና ግንባታ በአንድነት መንቀሳቀስ የጀመርንበትም ቀን ነው። ጠቅላይ ሚኒስትሩ ዕለቱ ከዚህም ያለፈ ትርጉም አለው ብለዋል። በዚህች ቀን የእርስ በርስ መጠራጠርንና ለመግባባትን አሽቀንጥረን ጥለን የጋራ መግባባትና እኩልነት ከሩቁ ደምቀው የሚታዩ መለያ እምነቶቻችን እንደሆኑ ቃል የገባንበትና መሠረቱን ያነጠፍንበት ቀን ናት ብለዋል። ይህን የማይወዱ ወገኖች እንዳሉና ትግሉ ከእነሱ ጋር እንደሆነም አመላክተዋል። የምንከተለውን ፌደራላዊና ልማታዊ ዴሞክራሲያዊ መስመር አምረው የሚጠሉ እንዲሁም ጊዜው ያልተገባን ነገር ሊያመጣልናል ብለው በጉጉት የሚጠብቁ ተስፈኞች አንዳንዴ እየተባበሩና የጋራ ግንባር እየፈጠሩ ሌላ ጊዜ ደግሞ እየተፈራረቁ ግብግብ ገጥመውናል። ሥርዓታችን እንደ ወርቅ በእሳት እየተፈተነ እነዚህ ኃይሎች ያበጁለትን እያንዳንዷን መሰናክል በድል ሲወጣ እነርሱ ደግሞ በራሳቸው መሰናክል እየተደነቃቀፉና በራሳቸው ወጥመድ ውስጥ እየገቡ የእስካሁኑ ትርኢታቸው የውድቀት ሆኖ ቀጥሏል። አቶ ኃይለማርያም፣ እነዚህ ኃይሎች እነማን መሆናቸውን በስም ለይተው ባይገልጹም በቅርቡ በአገሪቱ አንዳንድ ክፍሎች የተነሱ ግጭቶችን በመቀስቀስ ረገድ የጥፋት ኃይሎችና ኮንትራባንዲስቶች ያሏቸውን ወገኖች ከሰዋል። በእንደኛ አይነት ከድህነት ማጥ እየወጣ ባለ የሽግግር ኢኮኖሚ እና ታዳጊ ዲሞክራሲ ውስጥ ባለ አገር ኪራይ ሰብሳቢዎች እና ኮንትሮበንደስቶች ከጥፋት ኃይሎች ጋር በመተባበር በአንዳንድ የአገራችን ክፍሎች ሰላምን አደፍርሷል። ሕዝባችንንም አፈናቅለዋል። ምስጋና በፍቅር ለተሳሰረውና ለአርቆ አስተዋይ ሕዝባችን ይሁንና የጥፋት ኃይሎቹ እንደተመኙት ግጭቱ ህዝብ በህዝብ ላይ የሚነሳበትና የሚጠፋፋበት አልሆነም። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህን ይበሉ እንጂ የእነዚህ ግጭቶች መንስኤ አሁንም በትክክል የሚታወቅ እንዳልሆነ የሚጠቁሙ አባባሎች ሰንዝረዋል። እንዲያውም የግጭቱን መሠረታዊ ምክንያት በማጥናት የማያዳግም እርምጃ መንግሥታቸው እንደሚወስድ ጠቁመዋል። የፌዴራል መንግሥት ግጭቶች ከመከሰታቸው በፊት ለማክሰምም ሆነ ጠንክሮ ከመስራት ጎን ለጎን የተከሰቱ ግጭቶች በእንጭቹ እንዲቀጩና በሂደቱ ጉዳት የደረሰባቸው የህብረተሰብ ክፍሎች ከግጭቱ በፊት ወደ ነበሩበት ሁኔታ እንዲመለሱ ከሚመለከታቸው ክልሎች ጋር በመተባበር እየሰራ ይገኛል። የግጭቱ መሠረታዊ መንስኤን በማጥናትም የማያዳግም እርምጃ ይወስዳል። በዚህ አጋጣሚ በግጭቱ ህገወጥ ሥራ በመስራት ጥፋተኛ የሆኑ አካላትን በመለየት ወደ ፍርድ ቤት እንዲቀርቡ በማድረግ ተጠያቂነትን ለማስፈን የሚደረገው ጥረት ተጠናክሮ እንደሚቀጥል ለማሳወቅ እወዳለሁ። ሰመራ ከተማ በተከበረው ዐሥራ ሁለተኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓል ላይ የሱዳን ፕሬዚዳንት ኦማር ሐሰን አልበሺር የጅቡቲው ፕሬዚዳንት እስማኤል ኦማር ጌሌ፣ እና የሶማሊያ ፌዴራል ሪፐብሊክ ምክትል ጠቅላይ ሚኒስትር ማህዲ ሞሐመድ ጉሌድ ተገኝተው አጫጭር ንግግሮች አድርገዋል።